በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ሕዝባዊ አመጽ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሆነኛ የመፍትሄ አማራጮች ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ቀጣዩ ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል የድርሰትና ቋንቋ የማስተማር ዘዴ ረዳት ፕሮፌሰር፣ የልብ ወለድና ትምህርታዊ መጽሐፍት ደራሲም ናቸው። አቶ ኃይሉ ጸጋዬ የበርካታ የቴሌቪዥንና የራዲዮ ድራማዎች የፊልምና የመድረክ ቲያትሮች ደራሲ፣ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁኑና የነገ መለያዎች የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው የውይይቱን የመጀመሪያ ክፍል ይዞ ቀርቧል። በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮች በየስራዎቻችሁ የሚያውቋችሁ አዲስ ትውውቅ አያስፈልጋችሁ እንደሆነ እረዳለሁ። ከስራዎቻችሁ ባሻገር በግልም እንደ ዜጋ ጭምር የምትወያዩበት ፕሮግራም ነው። ቀደም ብዬ እንደ ጠቆምኩት በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራል። ድህረ አስቸኳይ ጊዜ አዋጅ ሁኔታዎችን ከማየት እንጀምር። አዲስ አበባ ምናልባትም ወጣ የማለት እድል ከነበራችሁ፣ ኢትዮጵያ በእናንተ ውሎ ምን ትመስላለች? የሰሞኑን ሁኔታ ያያችሁትን፣ ከዚህ አዋጅ በኋላ የተለወጡ ነገሮች ካሉ፣ የቀን ውሏችሁን፣ አጋጣሚዎቻችሁን ማንሳት እንችላለን። ከአንዳችሁ ልጀምር። ደረጀ ቅድሚ ያለች ቀጥል ቀጥል ሀይል ኦኬ። እኔ ከዚህ ከአዋጁ በኋላ ከአዲስ አበባ አልወጣሁም። አዲስ አበባ ውስጥ ግን በተለያዩ ቦታዎች እዘዋወራለሁ፣ ስራ ሰራለሁ፣ ሰዎች ያገኛለሁ። ያን ያህል ብዙ የተለወጠ የምለው ነገር የለም። አስቸኳይ ጊዜ አዋጁ ታውጇል፣ ግን ሰዎች ይንቀሳቀሳሉ፣ ይሰራሉ። አዲስ አበባ ውስጥ የማያው ነገር ይሄ ነው። በሰዎች እንቅስቃሴ፣ በሰዓት ትራንስፖርት ላይ የተለወጠ ነገር አለ ማታ ማታ ከሁለት ሰዓት ከሶስት ሰዓት በኋላ ብዙ ሰው ይንቀሳቀስም። ይሄ ተከልክሎ አይደለም፣ ግን ሰው በራሱ ጊዜ ወደ ቤቱ መግባትን የመረጠ ይመስላል እንጂ በአጠቃላይ ግን ኖርማል ላይፍ ነው ያለው። አቶ ደረጀ እንቅስቃሴ ውስን ነው። እኔ ከቤት ጠዋት ወደ ሁለት ሰዓት ከሁም ከሃያ ገደማ ደርሳለሁ እዚህ እዚህ ደግሞ ተነስቼ ቤቴ አስራ ሁለት በኩል ድረስ ቤቴ ገባለሁ። እንደውም ዛሬ ለዚህ ደርግ ስትል ያቆየኝ እንጂ እኔ ቤቴ ነበር። ነበር የዘወትር ተግባሬ ነው። ብዙም አላመሽም። በዚህ ውስጥ የማያቸው አዲስ ነገር የለም። ከዚህ ጠል ጠል ካለፈው ቅዳሜ ወዲህ አየሁት የታዘብኩት ነገር የለም ብዙም እንቅስቃሴ ላላ ያለ ስለሆነ ሊሆን ይችላል። በዚህ ውስጥ እንዲሁ ከጎረቤትም እንዲህ ስንነጋገር፣ ብዙም ያመጣው ተፅዕኖ አለ አይመስለኝም። ካለው ሁኔታ አንጻር እንግዲህ ዛሬ ያው ለዚህ ኢንተርቪው ስላምሽቻ ያለሁ እንግዲህ ትራንስፖርቱን ምን ሆኖ መያ ይሆናል። ከዚህ አንጻር ይህን ያህል የተለየ ነገር አላስተዋልም። መልካም። አሁን ያለውን ሁኔታ በማየት የሚቀጥሉትን ማዝማሚያዎች ለመመልከት የሚቻልበት አዎንታዊ የሆኑ ሀሳቦችንም መፈንጠቅ የሚቻልበት ውይይት እንዲሆን ነው ና እንደው ትዝብታችሁን መንደርደሪያ ነው ያደረግኩት። ኢትዮጵያ አጣብቅኝ ውስጥ የገባችበት ጊዜ የሰው ህይወት አልፏል። የተለያዩ ግጭቶች ተስተውለዋል። ባለፉት በርከት ያሉ ሳምንታት ውስጥ ብዙዎች ስጋታቸውን በተለያዩ መንገዶች ያንጸባረቁበት ጊዜ ነውና እንደሚያሳስባችሁ እሙን ነው። ከዚህ ቀጥሎ የሚመጣው ምዕራፍ፣ ከዚህ ቀጥሎ የሚፈጠረው ሁኔታ እንዲህ እንዳይሆን እሰጋለሁ፣ ፈራለሁ፣ የምትሉት ከልባችሁ የሚያስጨንቃችሁ ነገር ካለ የቱ ነው? ግራና ቀኝ እያልኩ ነው፣ በሁለታችሁም ጋር የምመላለሰው። ሀይሉ ይኸውልህ፣ ይሄ ስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጅ መታወጁ ምናልባት ምናልባት አሁን ላለው ወቅታዊ ሁኔታ አስፈላጊ ሊሆን ይችላል። ለምንድን ነው ይሄን የምልህ፣ በቅርቡ አሜሪካን ሀገር እንዲሁም በቴሌቪዥን ላይ አንስቼዋለሁ ይሄንንም ሻርሎቴ ላይ ረብሻ ተነስቶ ለዛች ስቴት ብቻ ስቴት ኦፍ ኢመርጀንሲ ታወጃል። ለምንድን ነው ያን የታወጀው? ሰዎች እየተነሱ ንብረት ማውደም ጀመሩ። ዜጎች ስንተቃውሟቸውን በሰላማዊ መንገድ መግለጽ እንዳለባቸው እንደሚችሉ የአሜሪካንም ሕገ መንግስቱ የሚያስቀምጠው ነገር ነው። ግን ወደ አመፅና ወደ ጥፋት ስትሄድ የትኛውም ዴሞክራሲያዊ ሀገር ቢሆን ሌሎች ዜጎች፣ ድርጅቶች የመንግስት ሀብት እንዳይወድም ስቴቶፍ ኤመርጀንሲ የማወጅ ነገር አዲስ አይደለም። በበርካታ ቦታዎች ንብረት ይወድም ነበር፣ ድርጅቶች፣ ፋብሪካዎች ይቃጠሉ ነበር፣ የግለሰቦች የድርጅቶች መኪናዎች፣ ቤቶች ይሰባበሩ ነበር። ዜጎች ቅሬታ ሊኖራቸው ይችላል። ግን ያ አልፎ፣ ለምሳሌ እኔ ከቤቴ ወደ ናዝሬት ወይም ወደ ድሬዳዋ ሲሄድ የኔ መኪና ሚጋይበት ምክንያት የለም። እንግዲህ ስድስት ወር ነው የተባለው ስቴት ኦፍ ኢመርጀንሲው ኢመርጀንሲ ያረዝሞ ይሆናል አላቅ ሀገር ከተረጋጋ ይችላል ብዬ አስባለሁ እንጂ አሁን ይሄ ነገር መታወጁ ስህተት ነው ወይም ጥፋት ነው ብዬ በፍጹም አላስብም። አሉላ መልካም የተወሰደው እርምጃ አዎንታዊ ውጤት ሊያመጣ ይችላል። ይታዩ የነበሩ ቀውሶች ላይም የማርገብ ሁኔታ ሊፈጥር ይችላል ብልሃል ሀይሉሱ ደረጀ ከመመለሴ በፊት አንተው ጋር ልቆይ ተከታይ ጥያቄ እንዳነሳ ይጋብዛል። ያነሳኸውና ቀደም ብለህ ጠቆም አድርገኋል ለዚህም ውይይት የቅርብ ጊዜ መነሻ ሆኖኛል በኢትዮጵያ ቴሌቪዥን የኪነ ጥበብ ወጎች የሚስተናገዱበት ፕሮግራም ላይ አሁን ያለው ሁኔታ ያሳስበኛል ስትል ድንገት በቀጥታ የሚተላለፉ ስርጭት ላይ እንደ ሚቆረቆር ግድ እንደሚለው ዜጋ ያነሳቸውን ነጥቦች ተመልክቻለሁኝ። ሀይሉ፣ ይሄ የአስቸኳይ ጊዜ አዋጁ ምናልባትም በጊዜያዊነት ለማርገብ የረዳውን ያህል ዋነኞቹ ጥያቄዎች መሰረታዊ ጥያቄዎች ናቸው። ወደዛ ያመሩት ይሄ አሁን አሁን አሉላ። ይሄ በጣም ሰፊ ጉዳይ ያንተ የአየር ሰዓት በቃል ላይ በቃ አላውቅም፣ ግን የምመለከተውን ነገር ልንገር የሚያሳስበኝ በዛም ሰዓት የተናገርኩት መንግስትም አሁን በፊት ለፊት ተደጋጋሚ በግልጽ የሚናገረው የመልካም አስተዳደር ጥሮት ወይ ምናምን አለ ኮረፕሽን የትኛውም ሀገር አለ ስለኛ ነኛ አይነት ነገሮች መታረብ መስተካከል አለባቸው ነው። እዚህ ሀገር ውስጥም ደግሞ ያሉትን ችግሮች ዜጎች የሚረዱበት መንገድ ያስፈልጋል። አንዳንዱ ነገር ያሳዝንሃል። ለምሳሌ እኔ የፖለቲካ ሰው አይደለሁም፣ የትኛውን ፓርቲ ወይም ቡድን ጎራ ውስጥ የለውበትም ኖሬም አላውቅም። ግን ለራስህ የፖለቲካ ጥቅም ስትል ከታሪካዊ ጠላቶች ጋር የምትተባበርበት ምክንያት ምንድን ነው? አፍራሽ ነገር አላቸው። ወደ ሀገር ውስጥ ሲመጡ ማለት እኛ ጋር የድርቅ ሁኔታ ነበረ፣ ከቨር የተደረገ ከቨር የተደረገ ዩኒሴንስ ለሌላው አለም እርዳታ ሳይጠየቅ ከቨር የተደረገ የድርቅ ሁኔታ ለሁለት ሺህ ሰባት ሁለት ሺህ ስምንት ሁለት ሺህ ስድስት ጀምሮ ውይይት ላይ የነበረ እና ኢኮኖሚክሱ በተለያየ ምክንያት ይወርዳል። ያ የህዝብን ቅሬታ ይፈጥራል። እነዚህ ነገሮች ደግሞ ከየትኛውም ጎራ ለሀገር የሚያስብ ሁሉ ሊነጋገርበት ሊወያይበትና መፍትሄ ሊፈልግበት ነው የሚገባው እንጂ የፖለቲካ አድቫንቴጅ ሊወስድበት አይደለም የሚገባው። እኔ የሚታየኝን ነው መለን እና ህዝብ ጥያቄ ስላነሳ ወደ ዘር ጥያቄ ማምጣት ምን ማለት ነው? አሉላ አሁን ዘር አማራ፣ ኦሮሞ፣ ትግሬ ምናምን እየተባባልን እንድንጠላላ ወይም እንድንጣላ የሚያደርግ ነገር መርጨት በጣም የሚያሳዝን ነው፣ የሚያሳስብ ነው እነኝ እነኝህን ነገሮች ነው የማልገግፋቸው፣ የምቃወማቸው እና የሚያሳስቡኝ ብል እነኝህም መልካም ያነሳሳቸውን አንዳንድ ነጥቦችም ፈታ አድርገን እንመለከታለን። አቶ ደረጀ በአንተስ በኩል በኢትዮጵያ ዛሬ ያለው ሁኔታ ያሳስብሃል ወይ? ካሳሰበህ የቱ ነው በእርግጥ ወደ አልተፈለገ አዝማሚያ ከመሄዱ በፊት ሁነኛ አጥጋቢ የሆነ ምላሽ ሊሰጠው ይገባል የምትለው? አዎ እርግጥ ነው ልህ ጠቅላይ ሚኒስትሩም ወጥተው በአደባባይ የተናገሩት በኢትዮጵያ ቴሌቪዥን የሚተላለፉ ነገሮች እንዲህ ደግሞ የተለያዩ ዓለም አቀፍ ሚዲያዎችም የሚያስተላልፏቸው መልእክቶች የተለያዩ ነገሮችን ስናይ ቀደም ብለው በወሰድ ያለባቸው የመነጋገር የመስተሳሰብ፣ ከአንድ አቅጣጫ ብቻ ሳይሆን ከተለያዩ አቅጣጫዎች ሊነሱ የሚችሉ ቅሬታዎችን በአግባቡ አይቶ ተገቢውን አቅጣጫ የማስያዝ እና ሰው ሊቀበላቸው ሊያምናቸው የሚችሉ መልሶችን የመስጠት አቅም ቢኖር ጥሩ ነበረ እና ፍላጎቱ ቢኖር እውነቱን ለመናገር ብዙ ምሁራን የተለያየ ሙያ ያላቸው ሰዎች ነጻ ሚዲያ ተቋቁሞ በስራ ላይ ከዋለብ ጊዜ ጀምሮ ይሄ ኢህአዴግ ወደ ስልጣን ከመጣ በኋላ በተፈጠረው የነጻ ሚዲያ እድል እነ ጦቢያ፣ እነ ጦማር፣ እነ ኢትዮጵያ እነዚህ የመሳሰሉት ብዙ ጋዜጦች እንዲህ እንዲህ የመሳሰሉ ነገሮች እንዳይመጡና በሰዎች መካከል መነጋገር እንዲኖር መግባባት እንዲኖር መንግስትን የሚመሩት ሰዎችም እና በዛ ውስጥ ያሉ ኃላፊነት የሚሰማቸው በኃላፊነት ያሉ ሰዎች ሊያደርጉ የሚገባቸውን ከተለያዩ አቅጣጫዎች ምክር ሲለገስበት የነበረ ጉዳይ ነው እና ይህን ጉዳይ ሳየው ነባር ስጋት ነው አሁን ተጠቃሎ የመጣውና የታየው ብዬ ነው የምንረዳው እና እኔ አሁንም ስጋት የምንድን ነው ይህም ደርሶ እያለ መነጋገር ካልተቻለ ለመነጋገር እንደምታውቀው አንድን ነገር የምናይበት ሶስት መቶ ስልሳ ዲግሪ ነው አለም ክብ ነች ሶስት መቶ ስልሳውንም ዲግሪ ዞረ ልናይ አንችልም። ስለ አንድ ጉዳይ እኛ ከቆምንበት እያንዳንዱ ሰው ከቆምበት አቅጣጫና ማዕዘን ሆኖ ነው አንድን ነገር የሚያየው እና በአንድ ጉዳይ ላይ ከተለያዩ አቅጣጫዎች የሚመጡ ሀሳቦችን አፍተ ልብ ሆኖ አእምሮን፣ ልቦናን ሰፋ አድርጎ መነጋገርና እነዚያን ነገሮች በማዕቀፍ ውስጥ አልፈው እየተንጠረጠሩ ዋና ዋና ጉዳዮች ከሰው አንጻር የሚመጡ ከተለያዩ ወገኖች አንጻር የሚነሱ ጉዳዮች በምን መንገድ ቢፈቱ ይሻላል የሚል የረጋ ሀሳብን የሚጠይቅ አርቆ ማስብን ማስተዋልን የሚጠይቅ ተግባር ላይ ነው ያለ ነው ብዬ ነው ማስበው ነው። ስለዚህ ልዩ ልዩ ወገኖች የሚሰጧቸው እንደ ሽማግሌ እንደዚህ የመሳሰሉ ነገሮች በሽምግልናም በተለያዩ መንገዶች ሰፋ ያለ መድረክ ተፈጥሮ የመወያየት ሌላውን ወገንም የመስማት ከእኔ አንጻር ብቻ ሳይሆን ከተለያዩ አንጻር ማዕዘኖች ዋናው ቁም ነገሩ መሬት ላይ ያለውን ነገር በደንብ ስትፍት አድርጎ አይቶ ከዛ ውስጥ የሚጠቅመውን ነገር ይዞ መውጣትን የሚጠይቁ ናቸው ብዬ ነው የማስበው። ነኝ አንድ ነገር እዚህ ላይ የማስታውሰው የአምሳ ሶስቱን ግርግር በሚመለከት የመንግስት ሆነው ወይም የዛን ጊዜ የነበረውን አስመልክተው አዲስ አለማየሁ ማስታወሻ ብለው ለንጉሱ ያቀረቡት አንድ ጽሑፍ አላ እና ምንድ ነው ለንጉሱ በዛ ጊዜ የነበረውን ሁከት ብለው ነው እሳቸው፣ ይሄ በአሁኑ ጊዜ የተነሳው ሁከት እንዲሁ ባጭሩ የተነሳ አይደለም፣ የበረደ ቢመስልን ጫፍና ቅርንጫፉን በመጨፍጨፍ ችግሩን ማስወገድ አይቻልም። ከስሩ መነቀል እና ከስሩ መታየት አለበት። ችግሩ ከስሩ መነቀል አለበት ብለው ንጉሱን መክረው ነበር። ከሳቸው ቀጥሎ ደግሞ አውቀን እንታረም ብለው ጀነራል አብይ አበበ አንድ መጽሐፍ አነስ ያለ ጽፈው ነበር እና በዚህ አይነት ችግሮችን ከስሩ በደንብ አይተ፣ ከግራ ከቀኝ አይተ በደንብ ምጥላርገ ካላያሃቸው ካላብላላሃቸው እና መፍትሄ ካልፈለግ እንደገና በሌላ መልክና በሌላ ሁናቴ ማገርሸታቸው አይቀርም። ይህን ሰጋ አለሁን እንግዲህ እድሜ ትንሽ ወደ ስልሳው እየተጠጋ ስለሆነ መኖር የሚያስተምረኝ ማንበብና መጽሐፍ ብቻ ሳይሆን በእድሜ ያየኋቸው ነገሮች ልጅ ሆኜ በኃይለ ሥላሴ ጊዜ ዘመን በኋላም ደግሞ በጉልምስና ዘመኔ በስራ አለም በደርግ ዘመን እና አሁንም ደግሞ አብዛኛውን የሀያ አምስት አመት ቀላል አይደለም። ስኖር ያየኋቸው በየቀኑ የሚያጋጥመኝ እና መልካም ነገሮች እምላቸውም እንደዚህ ደግሞ ይሄ ነገር ባይሆን እምላቸው ነገሮች አሉ። ከዛም ከዛም ይነሱ እና እነዛን ሰከን ባለ ሁናቴ ረጋ ባለ አኳኋንና አያያዝ ፈር ያለው እና በደንብ ጥብቅ ያለ ነገር መስራት ይጠይቃል። አዋጁ አንዳንድ ጊዜያዊ ችግሮችን ለማስወገድ ይረዳ ይሆናል። አንዳንድ ነገሮች ይረዳ ይሆናል ፣ ግን መሰረታዊ የሆነ አገር ነው፣ ህዝብ ነው ትውልድ ነው የሚመጣው፣ ትውልድ ነው የሚሄደው። አገር ይቆያል። ትውልድ ቅብብሎች ነው። በዚህ ውስጥ ሰዎች የተወሰነ ድርሻ ያለን በየድርሻችን አስተዋጽኦ እያደረግን ደስ ብሎንም ከፍቶንም፣ ጥሩ እየሰራንም እያበላሸንም እናልፋለን። ይህ አይደለም ዋናው፣ በጊዜው የምናየውና የምንደርስበት ወይም ያለንበት ሁናቴ አይደለም። እያንዳንዱ ሰው ሶስት ትውልድ ይዞ ነው የሚኖረው። ታሪክ አለው ከኋላ የራሱ ከአያት ከቅድመ አያት የሀገርም የግልም የቤተሰብን ታሪክ አለው አንድ ሰው እዚያን ደግሞ ዛሬ ሆኖ ራሱ የሚሰራው ደግሞ አለ። ቀጥታ በተሳትፎ በማልማትም በማጥፋት የሚሰራው ነገር አለ። ይሄ ሁሉ ተደምሮ ሁለቱን ደግሞ ለሚቀጥለው ትውልድ ያስተላልፋል። እያንዳንዳችን በዚህ ሂደት ውስጥ ነው የምናልፈው። ስለዚህ እነዚህ ሶስት ነገሮች ያገናዘበና ወደፊቱን የሚያሳምር ነገር ተሳስቦ እና አስቦ መስራት የሚጠይቅ ይመስለኛል። አንድ ፕሮፌሰር እርቅና ሰላም ላይ ሲናገሩ አሁን ስማቸውን ዘንግቻ ያለው ሰላም አለ እርቅ ግን መምጣት አለበት ብለው ነበር። ወደ ሰማንያ አምስት ሰማንያ ስንት አካባቢ ይመስለኛል። እና ይሄ አሁን ላለንበት ለእኛ ለዚህ በዚህ ትውልድ ውስጥ ላለ ነው በስራ ላይ ላለ ነው ሰዎች፣ ለባለስልጣኖቹም ለተዳዳሪዎቹም ለተዳዳሪዎቹም ጥሩ ምሳሌ ነው የሚሆነው። እና ረጋ ብሎ ማሰብን ሰው የሚናገረውን ነገር ውስጡ ምን ፍሬ ነገር አለው ብሎ በእውነት መዝኖ ማውጣትና ማውረድን ይጠይቃል። ዘመኑ እነዚህ እነዚህ ነገሮች በደንብ ማስተዋል ይጠይቃል። ምንጩ ምንድን ነው? ለምን እንዲህ ከሆነ እንዲህ እንዲህ የሚል ግንዛቤ ካለ ስር ሳይሰድና የበለጠ ጥፋት ሳያጠፋ እነዚህ ላይ እርምጃ መውሰድን ተጨባጭ የሆነ ነገር ሙላ ሳይሆን የሚታይና የሚያመረቃ የሚቆረጠም ነገር መስራትን ይጠይቃል ብዬ ነው የማስበው። ጊዜያዊ ነገር ና ለስድስት ወር ወይም ለሶስት ወር ማለቱ አደለም። ዘላቂ መፍትሔ የሚያስፈልጋቸው በርካታ ነገሮች ያሉ ብዬ ነው ማምነው። መልካም ዘላቂ መፍትሄ የሚሹ ችግሮች መኖራቸውና መታየትም ያለበት በዘለቄታው መፍትሄ ወደሚያመጣ አቅጣጫ መሄድ ነው የሚለውን ቀደም ብለህ የጠቀስካቸው የኢትዮጵያ ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው፣ ነገር ግን በመፍትሄ አፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታፈታ አድርገን እንመልከት። ኃይሉ፣ ወደ አንተ ነው የምመጣው። የሕዝብ ጥያቄ ሲነሳ፣ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት መንግስት እንኳን ባመነው በርካታ ሰዎች ተገድለዋል። ከአንድ በላይ ድንገቶች ተከስተዋል። እነኛን መሠረታዊ ጥያቄዎች ለመመለስ መፍትሔው የአስቸኳይ ጊዜ አዋጅ ብቻ ነው ወይ? አድማጮች፣ ውይይቱ አልተቋጨም። ለቀደመውና ለሌሎች ጥያቄዎች ተወያዮች የሚሰነዝባቸውን ሐሳቦች አካቶ በሚቀጥለው ሳምንት ይዞ ይመለሳል አሉላ። ለአሁኑ ግን እንግዶቻችንን እናመሰግ